ዜጎቿ የሚፈልጓትን ሀገር ለመገንባት ቁልፉ ያለው እየተወሰዱ ባሉ የማሻሻያ እርምጃዎች ላይ መሆኑን ከመቼውም ጊዜ በላይ አምናለሁ ሲሉ በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር አስታወቁ። የኢትዮጵያን የማሻሻያ እርምጃዎች ከመተግበር አንጻር በተጠናቀቀው ዓመት ተገኝተዋል ባሏቸው ስኬቶችና በቀጠሉ እድገቶች መነቃቃታቸውንም አምባሳደሩ ዛሬ ባስተላለፉት የእንኳን አደረሳችሁ መልእክት ገልጸዋል። ለውጡን ከመተግበር አንጻር እየታዩ ያሉ ችግሮች የሚጠበቁ ናቸው ብለዋል አምባሳደሩ። አምባሳደር ማይክል ሬነር ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ፍሬው ተከታዩን ዘግበዋል። ሄሎ አምባሳደር ማይክ ውሺንግ ዩ አንድ ዩር ፋሚሊ አ ሃፒ ሄልዚ አንድ ፕሮስፐረስ ኒው ዪር። መልካም አዲስ ዓመት አዲስ ተብሎ በሌላ ተስፋ ሊጀመር አሮጌውን አስረስቶ ጊዜውን ሊረከብ 2012 ቀናት ብቻ ሳይሆን ሰዓታት ብቻ ቀርተውታል። ትናንትን ሊተካ ዛሬን ሊያሻግረን ዳግም ዕድል አዲስ ተስፋ ይዞ አዲስ ዓመት ከበራፍ ነው። ያለፈውን ጉዞ ለመመልከት ትናንትን ቆም ብሎ ለማሰብም አጋጣሚ ነው። አዲስ ዓመት የእንኳን አደረሳችሁ መልእክቶች፣ የመልካም ምኞት መግለጫዎችም ትናንትን ከዛሬ ያነጻጽረው ነገ የተሻለ እንዲሆን ይመኛሉ። የዩናይትድ ስቴትስ አምባሳደር ማይክል ሬነር ለኢትዮጵያውያን ያስተላለፉት መልእክትም ትናንትን ከዛሬ ያነጻጸረ ለነገም የተሻለውን የተመኘ ነው። ስታርት ኒው ር ፒ ት ርል ቲ we take stock of our current circumstances and we wonder what will the new year bring and we also spend some time thinking about what we can do to make the coming <speaking> better ተከትለው የሚመጡት ዓመታት ለእኛና ለቤተሰቦቻችን የምንመኘው አይነት እንዲሆኑ ምን ማድረግ እንዳለብን በማሰብም የተወሰነ ጊዜ እናሳልፋለን። ያለፈውን የመገምገምና ወደፊት የሚመጣውን የመጠበቁ ሂደት የእያንዳንዳችን የግል ጉዳይ ቢሆንም በአገር ውስጥና በውጭ አገር የሚገኙ ኢትዮጵያውያን አሁን ያሉበት ሰዓት ለኢትዮጵያና ለሕዝቦቿ እንዴት ወሳኝ እንደሆነ ለማወቅ ጊዜ እንደሚወስዱ ተስፋ አድርጋለሁ ነው ያሉት። አምባሳደሩ ለኢትዮጵያ ወሳኝ ካሉት ሰዓት አንጻር በተለይ የጠቀሱትና ያደነቁት እየተካሄደ ያለውን የማሻሻያ እርምጃ ነው። የተጠናቀቀውን ዓመት ስመለከት የተለጠጠውን የኢትዮጵያ የማሻሻያ እርምጃ ከመተግበር አንጻር በተገኙ ስኬቶችና ከዚሁ ከትግበር አንጻር በታየው እድገት ተነቃቅቻለሁ። የሀገራቸውን የማሻሻያ እርምጃዎች ከመደገፍ አንጻርና የወደፊት ብሩህ ዕድል ከመገንባት አንጻር በርካታ ኢትዮጵያውያን በተናጥል ባሳዩት ቁርጠኝነትም ተበረታትቻለሁ ነው ያሉት። ይህ ሲባል ግን የማሻሻያ እርምጃዎችን የመውሰዱ ሂደት ሙሉ በሙሉ ቀላል ነው ማለት እንዳልሆነ አሜሪካዊው ዲፕሎማት አስታውሰዋል። ይህም ሆኖ ግን የማሻሻያ እርምጃውና የለውጡ ሂደት ለኢትዮጵያና ለኢትዮጵያውያን አስፈላጊ መሆኑን ነው ያብራሩት። And implementing a reform agenda of such breadth and ambition remains But I'm more convinced than ever that Ethiopia's historic reform effort holds the key for all Ethiopians, regardless of their region, ethnicity, or religion. to build the future that so many of you tell me you want for yourselves, your communities, and your country. ነገር ግን ኢትዮጵያውያን ከየትኛውም ክልል ብሔርና ሃይማኖት የሆኑ ብዙዎቻችሁ ለራሳችሁ ለማህበረሰቦቻችሁ እና ለአገራችሁ እንዲሆን እንደምትፈልጉት የነገራችሁኝ አይነት የወደፊት ህይወት ለመገንባት ቁልፉ ያለው በዚህ ታሪካዊ የለውጥ ሂደት ላይ መሆኑን ከመቼውም ጊዜ በላይ አምኛለሁ። የኢኮኖሚ እድሎች የፖለቲካ አሳታፊነትና መረጋጋት ላለበት የወደፊት ህይወት ሁሉም ኢትዮጵያውያን የአገራቸውን በሰላም አብሮ የመኖር መቻቻልና በጎነት ለማስቀጠል ሙሉ ቁርጠኛ ለሚሆኑበት የወደፊት ህይወት ነው ያሉት። ኢትዮጵያውያን የወደፊቷን አስደናቂ አገር ለመገንባት በሚያደርጉት ጥረት እኔ፣ የኤምባሲ ባልደረቦቼ እንደዚሁም የዩናይትድ ስቴትስ መንግስትና ህዝብ በእያንዳንዱ እርምጃ ከጎናችሁ እንቆማለን ሲሉም አምባሳደር ሬነር አስታውቀዋል። በድጋሚ መልካሙን ሁሉ በመመኘትም ነው መልእክታቸውን ያጠናቀቁት። ኦን ቢሃፍ ኦፍ ኦል ኦፍ አስ አት ዘ ዩናይትድ ስቴትስ ኤምባሲ ኢን ኢትዮጵያ መልካም አዲስ አመት።